የአስቸኳይ ጊዜ አዋጁን አነሳ በአስቸኳይ የተሰበሰበው የኢትዮጵያ ህዝብ ተወካዮች ምክር ቤት ላለፉት ስድስት ወራት በሀገሪቱ ተደንግጎ የነበረው የአስቸኳይ ጊዜ አዋጅ እንዲነሳ ዛሬ ማክሰኞ የካቲት 8 2014 ዓ ም በአብላጫ ድምጽ ወስኗል የሚኒስትሮች ምክር ቤት አስቸኳይ ጊዜ አዋጁ እንዲነሳ ውሳኔ ያስተላለፈው ጥር 18 2014 ዓ ም ነበር ዛሬ በዚህ ውሳኔ ላይ ድምጽ ለመስጠት ከተገኙት 312 የምክር ቤት አባላት መካከል 63ቱ መነሳቱን ሲቃወሙ ሀያ አንዱ ደግሞ ድምፀ ተአቅቦ አድርገዋል። መለስካቸው አመሃ ዝርዝር አለው። ከጥቅምት 23 ቀን 2014 ዓ ም ጀምሮ በስራ ላይ ውሎ የነበረው የአስቸኳይ ጊዜ አዋጅ ዛሬ በኢትዮጵያ ህዝብ ተወካዮች ምክር ቤት በአብላጫ ድምፅ እንዲነሳ ተወሰነ። በመንግሥት ተጠሪው በአቶ ተስፋዬ በልጅጌ የቀረበውን አዋጁ ይነሳ በሚለው የውሳኔ ሐሳብ ላይ የምክር ቤቱ አባላት ለሁለት ተከፍለው ተከራክረውበታል። የውሳኔ ሀሳቡ እንዲጸድቅ ሀሳብ ከሰጡት መካከል ስማቸውን አስተዋውቀው የጀመሩት አስቴር በሽር የአዋጆ መነሳት ግን በሕግ አስፈጻሚው አካል ላይ መዘናጋት እንዳይፈጥር ማሳሰቢያ ሰጥተው በአገሪቱ ይታያል ያሉትን ሕግ የማስከበር ልልነት ወቅሰዋል። አሁን መነሳቱ ላይ ተቃውሞ የለኝም፣ ምክንያቱም በመደበኛ ሕጋችን ላይ ልልነትንም ሊያመጣ ስለሚችል ሕገ መንግስታዊ መብቶችንም ልግድብ ስለሚችል ብነሳ ተቃውሞ የለኝም። ነገር ግን ከዚህ በኋላ መንግስት በትኩረት ሊሰራቸው ይገባል ብዬ ማነሳው ሀሳብ ምንድን ነው? የህግ የበላይነት በአግባቡ መከበር አለበት። ኢትዮጵያ ላይ ኢትዮጵያ ውስጥ የህግ የበላይነት ልልነት አለ። መንግስት በዚህ ጉዳይ ላይ በደንብ መስራት አለበት። ዜጎች ህገ መንግስታዊ መብታቸውን በአግባቡ መጠቀም አለባቸው። ሌላው የምክር ቤት አባል አዋጁን ለማንሳት የሚያበቃ ምክንያት እንደሌለ በመዘርዘር እርምጃውን ጥድፊያ ነው ብለውታል። ይኸው ምክር ቤት በአሸባሪነት የፈረጃቸው የታጠቁ ኃይሎችና ሌሎችም ዛሬም እየፈጸሙት ነው ያሉትን ድርጊት በመዘርዘር አዋጁ በስራ ላይ እንዲቆይ ተከራክረዋል። አሁንም እንደገና ገግሞ ክልሉን ወጣት እያስገደደ በኢትዮጵያ አንድነት በኢትዮጵያዊነቱ ጽኑ እምነት ያለውን ጀግናው ነው የአፋር ክልል የአፋር ህዝብ ወደ አምስት ወረዳዎች ወሮ በከባድ መሳሪያ በተደገፈ እየጨፈጨፈ ንብረት እያዋደመ ነው የሚገኝ ሰው ጦርነት ላይ ነው ያለ ነው ማለት ነው። ከሶስት መቶ ሺህ በላይ ወገኖቻችን ተፈናቅለው በዛ ክልል ሰብአዊ ቀውስ እንዲፈጠር እያደረገ ነው። ይሄ ብቻ አይደለም። በራያ ግንባር፣ በማይ ጸብሪ ግንባር፣ በአማራ ክልሎች አሁንም ለተጨማሪ ወረራ እየተዘጋጀ ያለ መሆኑን አንዳንድ መረጃዎች ያነሳሉ። አንድ የምክር ቤት አባል ደግሞ አስቸኳይ አዋጅ በማወጅ ያለውን አገራዊ ችግር መፍታት እንደማይቻል አመላክተው፣ ሌላ የትግል አማራጭ መቀየሱ ይበልጥ ይበጃል የሚሉ ይመስላል። ህዝባችን አንድነት ፈጥሮ ማለት ነው። ያው አሸባሪ ስንል ጁንታና ሸኔ ብቻ አይደለም፣ ሌሎችም ጽንፈኞች አሉ። ቤሪም መሰረት አድርጎ ህዝባችንን ብዙ ችግሮች ላይ አሉ ማለት ነው። አሁን እንደ ሰማነው ወለጋ አካባቢ ስንት ቤቶች ስንት በመቶ የሚቆጠሩ ቤቶች እየተቃጠሉ ያለ ንብረታቸው እየተወደመ ያለው በኦነግሸኔ ብቻ ወይ በጁንታ ብቻ አይደለም ሌሎቹም አሉ። ሽብርተኞች ማለት ነው፣ ጽንፈኞች ማለት ነው። ያ ሁሉ ህዝቡ አንድ ሆኖ ሲታገል ብቻ ነው አገራችን ሰላም የምታገኘው ማለት ነው። ስለዚህ የአስቸኳይ ጊዜ አዋጁ ተነስቶ ያለው የመንግስት የጸጥታ አካል በተለያየ ደረጃ ላይ ያለው ሁሉም አንድ ሆኖ እንደ በፊቱ ከሰራ ይሄ ሁኔታ እየተረጋጋ ነው ሚሄደው እንጂ ከዚህ የባሰ ወይ ደግሞ እንደ ድሮ ሁኔታ ይመለሳል የሚል እምነት የለኝም። ስለዚህ ይሄ አስቸኳይ ጊዜ አዋጅ የሕዝባችንም ችግር አስተያየት ውስጥ በማድረግ ቢነሳ ጥሩ ነው ብዬ ያምናለሁ። በዚህ ተቃራኒ የቆሙት የምክር ቤት አባል የክርክራቸውን መነሻ በመንግስት ተወካዩ የቀረበው የውሳኔ ሀሳብ ለዋጁ መነሳት ምክንያት ናቸው ያሏቸውን ሁኔታዎች በማስተባበል ነበረም። የተቀየረው ነገር ትህነግ ተቆጣጥሯቸው የነበሩ ቦታዎች ተቀይረዋል፣ እንዲለቅ ተደርጓል። ነገር ግን ሌሎች ሁኔታዎች እንዳሉ ናቸው ብዬ አስባለሁ። የመጀመሪያውና አንደኛው የትህነግ የማድረግ አቅም ወይም ደግሞ ሚሊታሪ ካፔቢሊቲ ሁ ትህነግ አሁንም ከሶስት መቶ ሺህ ከአራት መቶ ሺህ በላይ የሚሆን ወራሪ ሰራዊት አደራጅቶ አፋር፣ ቅድም እንደተገለጸው አራት አምስት ወረዳዎችን ተቆጣጥሯል። በዋግ ኽምራ ዞን ብዙ ወገኖቻችን ተፈናቅለው ሰቆጣ ከተማ በተፈናቃይ ተጥለቅልቋል። ዋንቻ አካባቢ፣ ራያ በማይጠብሪ ግንባር እንዲሁም አሁንም ለጦርነት እየተዘጋጀ የጦርነት ነጋሪት እየጎሰመ ባለበት ሁኔታ ይህ ነገር አልተቀየረም። አንደኛው። ሁለተኛ የትነግ እብሪትና ጠባጫሪነት አሁንም አልተቀየረም። መንግስት በመደበኛ ሁኔታ ህግ በማስከበር ኢትዮጵያ ውስጥ እየተፈጠሩ ያሉ ማንነት ተኮር ጥቃቶችን መከላከል የሚችልበት ቁመና ላይ ነው ወይ? አሁድ ያለው ባለፈው ሳምንት የተከበሩ አፈ ጉባኤ በመንግስት ሚዲያዎችም እንደተገለጸ በአንድ ቀን ብቻ ከመቶ አርባ ከመቶ ሀምሳ የሚሆኑ ንጹሀን ዜጎች በወለጋ ተጨፍጭፈው አድሯል። ስለዚህ ገና የዲፕሎማቲክ ማህበረሰቡን ለማስደሰትና እንዲው የተወሰነ የገጽታ መሻሻል ለማምጣት ተብሎ መንግስት የዜጎችን ደህንነት፣ የሀብት የንብረት ደህንነት ዋስትና ባልሰጠበት ሁኔታ ለማንሳት መቸኮላችን ተገቢ ነው ወይ? ሌላው አባል ደግሞ የምክር ቤቱን አባላት በመማጸን ጭምርና ምክር ቤቱ አስቀድሞ ያቋቋመውን የአዋጁን አፈጻጸም የሚገመግመው ኮሚቴ የስራ ሪፖርት ካሰማ በኋላ እንዲወሰን በማሳሰብ ለአሁኑ ግን የቀረበውን የውሳኔ ሀሳብ ውድቅ እንዲደረግ ጠይቀዋል። አስቸኳይ ጊዜ አዋጁ ቢነሳ ችግር ይባባሳል ወይስ አይባባስም የሚለው የሕሊና ጥያቄ ራሳችንን መጠየቅ አለብን። በኦሮሚያ ክልል በአሁኑ ጊዜ ያለው ለኦሮሚያ ክልል ብቻ ራሱ አዋጅ ያስፈልጓል። ለክልሉ ብቻ ከሶስት መቶ ዘጠና ስድስት ዘጠና ስምንት በላይ የገጠር ከተሞች እና የገጠር መንደሮች በኦነግ ሸኔ ተይዘዋል። በአሸባሪው ሰው እየታፈነ ገንዘብ እየተከፈለ ነው። ሰው እየወጣ ያለው በኦነግ ሸኔ ዛሬ ግብር እየሰበሰበ ነው። ስለዚህ አሸባሪዎች ግብር መሰብሰብ በቻሉበት ቦታ ላይ አሸባሪዎች ሰው አፍነው ገንዘብ እየተቀበሉ ሰው መልቀቅ በቻሉበት ቦታ ላይ አፋርና አማራ ክልል ወንድሞቻችን በጥይት ጦርነቱ ባልቆመበት ቦታ ላይ የአስቸኳይ ጊዜ አዋጁ ይነሳ የሚለውን በጽኑ እቋወማለሁ እኔ እንደ ምክር ቤት አባል። እኔ የምገደደው ለሕሊናዬ፣ ለሕግና ለሕዝቤ ነው ተገዥነቴ። ሕሊና የሚያምነው ግን ይህ አስቸኳይ አዋጅ በአሁኑ ሰዓት መነሳቱ ከጥቅሙ ጉዳቱ ያመዝናል። የተደበቁ አሉ በየአመራሩ ውስጥ የጨረቃ ግንኙነት ከአሸባሪው ጋር የመሰረቱ እያሉ ተገምግመው ከስልጣን የተነሱ ሳይኖሩ በነበረው ችግር ከነ ኦነግ ሸኔ ጋር ከነ ወያኔ ጋር መምጣታቸውን አበባ ይዘው ሲጠብቁ የነበሩ አመራሮች አሁንም እያሉ ሰው እያስታጠቁ ሰው እያስገደሉ ያሉ አመራሮች አሁንም እያሉ በዚህ ሁኔታ ላይ የአስቸኳይ ጊዜ አዋጅ እናንሳ ብንል የሚመጣው ትርፍ የለም። በተወካዮች ምክር ቤት የመንግስት ወኪል ያቀረቡትን የውሳኔ ሀሳብ በመደገፍ የተናገሩት ሌላዊ ምክር ቤት አባላት ደግሞ ይህን ክርክር አቅርበዋል። መገደብ ሌሎችም ኢምፓክቶችን እንዳሉት ይታወቃል። ለሀገር ሕልውና እናስባል ሕገ መንግስታችን እንደሚደነግገው ብዙ ብዙ መብቶችን ገድበን የሀገር ሉዓላዊነትን የምናስቀጥልበት ሁኔታ ነው። ስለዚህ አስቸኳይ ጊዜ አዋጅ ተገደን የገባንበትን ጦርነት ሙሉ በሙሉ ለማስቀረት ሳይሆን በመደበኛ አሰራር፣ በመደበኛ የህግ ማስከበር ስራ የምሰራ ከሆነ የአስቸኳይ ጊዜ አስፈላጊም አይደለም። ብዙ ብዙ ነገሮች እዚህ መሃል ሊፈጸሙ ይችላሉ። ስለዚህ አሁን የውሳኔ ሀሳቡ ላይ እንደቀረበ ሙሉ በሙሉ ይሄ አሸባሪ ቡድኑ ምንም ትንኮሳ እያደረገ አይደለም ብሎ አልቀረብም። የሸኔ ጉዳይም እንደተባለው ሸኔ እየፈጸማቸው ያለው ድርጊቶች አሉ። ስለዚህ ይህንን ችግር በመደበኛ የህግ ማስከበር ስራ ህጉን ማስከበር ከተቻለ የአስቸኳይ ጊዜ አዋጁ የሚቀጠልበት ምክንያት አለ ብዬ እንደ አንድ የምክር ቤት አባል ሀሳብ የለኝም። ምክንያቱም መብቶችን መገደብ ማለት በጣም ጥሩ አይደለም። በመጨረሻም በውሳኔ ሀሳቡ ላይ አባላቱ ድምፅ ሰጥተው በ63 የተቃውሞ በ21 የድምፅ ተአቅቦና በ228 አብላጫ ድምፅ የአስቸኳይ አዋጁ እንዲነሳ ምክር ቤቱ ወስኗል። መለስካቸው አማ ለአሜሪካ ድምፅ ሬዲዮ ከአዲስ በሌላ በኩል በህዝብ ተወካዮች ምክር ቤት ስሙ ተደጋግሞ የተነሳውና ከዚህ ቀደም በምክር ቤቱ በአሸባሪነት የተፈረጀው ህወሀት በአስቸኳይ ጊዜ አዋጁ መነሳት ዙሪያ ያለው ነገር የለም። በመላው የኢትዮጵያ ተፈጻሚ ተደርጎ የነበረው አዋጅ ጥቅምት 21 2014 ዓ ም ጸድቆ የነበረ ሲሆን በሀገር ህልውና ላይ የተደቀኑትን አደጋዎች በመደበኛው የህግ ማስከበር ስርዓት ለመቋቋም አደጋች በመሆኑ የአስቸኳይ ጊዜ አዋጁ አስፈላጊ ագինդ ተገልጾ ነበር። አዋጁ በጸደቀበት ወቅትም የትግራይ ኃይሎች ወደ አዲስ አበባ እየተጠጉ እንደነበር ሲገለጽ መቆየቱ ይታወሳል። ቆይቶም በታሳስ ወር ለመደራደር ሁኔታዎችን ለማመቻቸት ጦራቸውን ወደኋላ መመለሳቸውን የክልሉ ፕሬዝዳንት ደብረ ጽሆን ዶክተር ደብረ ጽሆን ገብረ ሚካኤል ገልጸው ነበር። በአስቸኳይ ጊዜ አዋጁ ስር በርካታ የትግራይ ተወላጆችን ጨምሮ ብዙ ሰዎች እንደታሰሩ የመብት ድርጅቶች ሲገልጹ ቆይተዋል። ካለፈው ታሳስ ወር ጀምሮ ደግሞ ብዙ ጉዞዎች መፈታት መጀመራቸውን የአሶሴትድ ፕሬስ ዛሬ አስነብቧል። በሌላ በኩል ድርድርና እርቅ ይካሄዳል በሚል አስተያየት ሲሰጡ በርከቶች የሚሰሙ ሲሆን ከአምስት ቀናት የአዲስ አበባ ቆይታቸው በኋላ ወደ ኒውዮርክ የተመለሱት የተባበሩት መንግስታት ድርጅት ምክትል ዋና ጸሐፊ አሚና መሐመድ ከትላንት በስቲያ በሰጡት መግለጫ በሀገሪቱ እየተካሄደ ስላለው የእርቅና የውይይት ዝግጅትን በተመለከተ ከጋዜጠኞች ለቀረበላቸው ጥያቄ ሲመልሱ የህወሀትና መንግስት ኦነግ ሸኔ በማለት የሚጠራው የኦሮሞ ነጻነት ሰራዊትን ጨምሮ ሁሉም በዚህ ውይይት ላይ ሊካተቱ እንደሚገባ ስምምነታቸውን የገለጹ ሲሆን በሀገሪቱ የሚደረገው እርቅም በተመለከተ ሁሉም አካላት የተባበሩት መንግስታት ድርጅትም ሆነ የአፍሪካ ህብረትን አደራዳሪነት ቢቀበሉም፣ ነገር ግን ችግሮቻቸውን ኢትዮጵያዊ በሆነ መንገድ ለመፍታት መወሰናቸውንም ጨምረው አስታውቀዋል።